ኖቬምበር አራት በኢትዮጵያ ፌዴራልና የትግራይ ክልል መንግስት በኩል ወታደራዊ ግጭት የተጀመረበትን አንደኛ ዓመት አስመልክቶ በአውስትሬልያና ኒውዚላንድ ትግራይ ማህበረሰብ አባላት ዘንድ በዙም ስብሰባ ታስቦ ውሏል። የዙም ስብሰባውን ያዘጋጁት የኢትዮጵያና ኒውዚላንድ ተጋሩ ማህበራት ቅንጅትና ደደቤት ሚዲያ ናቸው። በእለቱ ተካሂዶ የነበረውን ስብሰባ አስመልክቶ የአስተባባሪ ኮሚቴው አባል መሬድ እያሱ ከካምብራ አውስትሬልያ ለኤስቢኤስ አማርኛ ገልጠዋል። በኖቨምበር አራት ሁለት ሺ ሃያ በህግ ማስከበር ስም በትግራይ ክልል የተካሄደው ወረራ አንደኛ ዓመትና ያስከተለው ውድመት አስመልክቶ በአውስትራሊያ በኒውዚላንድና በኤስያ ፓሲፊክ በሚኖሩ የትግራይ ተወላጆችና ደጋፊዎቻቸው በዙም የውይይት መድረክ ተዘክረዋል። የአውስትራሊያ ና የኒውዚላንድ ተጋሩ ማህበራት ቅንጅት በአጸሎት አትካን በሚባለው ና በደደቢት ሚዲያ ቅንጅት የተዘጋጀ የዕለቱ መታሰቢያ በጦርነት መነሻ ና ባስከተለው ጉዳት ላይ በማተኮር በተለያዩ ምሁራን የቀረቡ የተለያዩ ጥናታዊ ጽሑፎችና የፓነል ውይይቶች ተካሂዷል። በመድረኩ ወይዘሮ ሊያ ካሳ የትግራይ መንግስት የኮሚኒኬሽን ጉዳይ ኃላፊ በክብር እንግድነት በመገኘት ወረራው ስላስከተለው ሰብአዊ፣ ኢኮኖሚያዊ እና ማህበራዊ ስለልቦናዊ ጠባሳዎች በማንሳት የትግራይ ህዝብ ለህልውናው ለሰብአዊ ክብሩና ለመብቱ ለመታገል እና ወረራውን ለመቀልበስ ሶስት አበይት ዓላማዎችን ይዞ የተነሳ ሲሆን እነሱም አንደኛ ትግራይን ከወራሪዎች ማጽዳት፣ ሁለተኛ የተመረጠውን የትግራይ ህዝብ ወኪል ወደ ቦታው መመለስ፣ ሶስተኛ የትግራይ ህዝብ መሰረታዊ ፍላጎት በህዝብ ውሳኔ ማረጋገጥ መሆኑን አውስተዋል። በማስከተልም የኢትዮጵያ መንግስት የሀገሪቱን ታሪካዊ ጠላቶች በማሰባሰብ በፈጸመው የዘር ማጥፋት ዘመቻ የደረሰው ግፍና መከራ የተቆጣው የትግራይ ህዝብ ህልውናውን ለማረጋገጥ ባደረገው የሞት እና የሽረት ትግል በማካሄድ በተለይም የመጀመሪያውና የሁለተኛው ምዕራፍ ከሞላ ጎደል ማሳካቱና ቀሪውንም በድል ለማጠናቀቅ አስተማማኝ ምዕራፍ ላይ ይገኛል ብለዋል። በተጨማሪም በአሁኑ ሰዓት በትግራይ ውስጥ በተከሰተው የመሰረተ ልማት አውታሮች ውድመት፣ የመገናኛ መስመር እና መንገድ መዘጋጋት ያስከተለው ረሃብና የመድኃኒት ስጦት ህብረተሰቡ ላይ ከፍተኛ አደጋ የደቀነ ሲሆን እስካሁን እንደነበረው በልመና ሳይሆን ወታደራዊ ኃይል በመጠቀም ዘላቂ መፍትሄ ለማውጣት ወሳኝ ምዕራፍ ላይ እንገኛለን ብለዋል። በሌላ በኩል የትግራይ ዲያስፖራ ማህበረተሰብ እስካሁን የህዝባችሁ አምባሳደሮች በመሆን ለፈጸማችሁት ወደር የለሽ ትግል በማመስገን አሁንም ቀጣይምና ብርቱ ዲፕሎማሲያዊና አድቮኬሲ እንዲሁም ህብረተሰባችሁ ገንዘብ በእውቀት በማቴሪያል በማገዝ የወደመችውን ትግራይ እንደገና ለመገንባት ከፍተኛ አደራ እንደሚጠበቅባቸው ለማስታወስ ወዳለሁ ብለዋል። የአውስትራሊያ እና ኒውዚላንድ ተጋሩ ማህበራት ሊቀመንበር አቶ ሙልጌታ ደሞዝ የተለያዩ የስቴት ማህበራትና ግብረ ኃይላት ተቋቁመው ትልቅ የዲፕሎማሲና የአድቮኬሲ ስራዎች በመስራት በአውስትራሊያ መንግስት ላይ አዎንታዊ ጫና በመፍጠር ጉዳዩን በአውስትራሊያ ፓርላመንት ለሶስተኛ ጊዜ ለውይይት የቀረበ ሲሆን በውጭ ጉዳይ ሚኒስቴር በኩልም ሁለት መግለጫዎች ማውጣቱን ጠቁመዋል። በሌላ በኩል በፓነል ስብሰባው ላይ በአጠቃላይ አምስት ጥናታዊ ጽሑፎች የቀረቡ ሲሆን እነሱም በጤናና ትምህርት መሰረተ ልማቶች እና አገልግሎቶች በኢኮኖሚና በግብርና ልማት ተቋሞች እና አገልግሎቶች፣ በባህላዊ እና ሃይማኖታዊ ተቋማት፣ በሴቶች ላይ የደረሰው ጾታዊ ጥቃት ግድያና የህዝብ መፈናቀል ያስከተሉት ቀውሶች የሚሉ ናቸው። በእለቱ በብሪዝበን ቪክቶሪያና በአደላይድ ሳውዝ አውስትራሊያ ቀኑን በመዘከር ሰላማዊ ሰልፎች ተካሂደዋል። በመጨረሻም የጽሁፍ አቅራቢዎቹ ባቀረቡት ሀሳብ ላይ ተመርኩዘው አውስትራሊያ ከኒውዚላንድ እና ከኤሽያ ፓሲፊክ የተገኙ ተሳታፊዎች ከአሁን በፊት በህዝባችን የደረሰው ግፍ በጠንካራ ህዝባዊ ሰራዊታችን እየተመከተ መሆኑና ሩቅ በማይባል ጊዜ ድላችን የማይቀር መሆኑን በመጥቀስ በቀጠናችን ያለው የዲያስፖራ ማህበረሰብ የሚጠበቅበትን የዲፕሎማሲ፣ የገንዘብና የእውቀት አስተዋጽኦን አጠናክሮ እንዲቀጥልና ለትግራይ መልሶ መቋቋም እንድንዘጋጅ የሚገልጹ የማጠቃለያ አስተያየቶች ተሰጥተዋል። መረድ እያሱ ከካምቤራ አውስትራሊያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።